ማህደረ ዜና ኢትዮጵያ፣ እንደ ሃይማኖታዊው ስንክሳር ከብዙ ዓለም ቀድማ ሦስቱን ትላልቅ ሃይማኖቶች የተቀበለች የሃይማኖተኞች አገር ናት። በቅርብ ዘመን ታሪኳ ግን ሃይማኖተኛም ደካማ ትጥቅ አልባ አንዳንዴም ክፉ ደጉን ያለዩ ዜጎቿ ሲገደሉ፣ ሲቆስሉ፣ ሲጋዙ ሀይ ባይ የሃይማኖት መሪ አልነበራትም፣ የላትም፣ ካለም አልተሰማም። ኢትዮጵያ እንደ ፖለቲካዊው ታሪክ ለዓለም ሰላም የቆሙ የተባሉ ከሊግ ኦፍ ኔሽንስ እስከ የተባበሩት መንግሥታት ማኅበራትን የመሠረተች ከኮሪያ ልሳነ ምድር እስከ ደቡብ አፍሪቃ ለዓለም ሀያላን ጥቅም መከበር የተዋጋች ለጭቁኖች ነጻነት የታገለችም ሀገር ናት። ዜጎቿ ሲገዳደሉ ወይም ሲገደሉ ግን የደረሰላቸው አልነበረም፣ አሁንም የለምም። ኢትዮጵያውያን ራሳቸውስ ሰሞኑን ከሆነና ከሚሆነው ጋር አሰባጥረን ባጭሩ እንጠይቃለን። ላፍታም አብራችሁን ቆዩ። ህዳር የጀመረው የአደባባይ ሰልፍ፣ አድማ፣ ተቃውሞ፣ ጥያቄ ስፍራ መልኩን እየቀያየረ እየሰፋ ቀጥሏል። እሳቸው ጡረተኛ ሀምሳ አለቃ ናቸው። ተቃውሞ ግጭቱ ከቀጠለባቸው የአንዷ ከተማ ነዋሪ ወጣቶች ያው ስለ ሀገር ጉዳይ ነው ስለ ደንበር ሰላማዊ ሰልፍ አደረጉ። ለምን ነው ሰላማዊ ሰልፍ የምታደርጉ? ብሎ ፖሊስም ሆነ ብችል አባረራቸው። አንድ ሁለት ቀን ያን አልገታቸውም። ሰላማዊ ሰልፈ ቀጠለ። የጸጥታ አስከባሪዎች የኃይል እርምጃም ጡረተኛው አባት እንዳሉት እየከፋ ነው። በሀያ አራት ተላከ መከላከያ መጣ። ከተማው ላይ መትረየስ ተጠመደ። ህፃን የለ ምን የለ። አሮጊቶች ሞተዋል በቤታቸው ሲወጡ። የእኔ ለምሳሌ ዘጠኝ ዓመት ህፃን የገዛ ደጃፌ ላይ ነው የመታው መከላከያ የሶስት አመት ህጻን ያዛ ሆኝ ጎረቤት እና ብዙ ነው ወዲያው በድንጋጤ እንዳያስ ወደ ሆስፒታል መጣ ሆኝ ከዛ በኋላ ያለውን ስሰማ እንዳለ ወጣቱ የወንድ ልጅ ዘረ ከተማው የለም ሴት ብቻ ነው ያለ መከላከያ ነው ከተማውንም ይዞታ እና ችግሩ በዚህ ፈጸማል ሳይሆን ገና ነው እንጃ አስጊ ነገር ነው በጣም የኢትዮጵያ መንግስት ባለስልጣናት ስለ ጉዳዩም አስተያየት እንዲሰጡን ያደረግነው ሙከራም ዛሬም አልተሳካልንም ለኢትዮጵያ መንግስት ጠንካራ ድጋፍ የምትሰጠው የዓለም ብቸኛ ልዕለ ሀያል ሀገር ዩናይትድ ስቴትስ ግን ልክ እንደ ጡረተኛው ሽማግሌ ሁሉም አስጌ ብለዋለች አሳሳቢ በጣም አሳሳቢ አስጊ በጣም አስጊ እጅግ በጣም አስጊ የሚሉ ቃላትን ከዋሽንግተን ወይም ከብራስልስ መስማት በእርግጥ ብርቅ አይደለም ግን እስከ መቼ ጊዜው ደግሞ ይሮጣል። 2008ን ልንሰናበት ዕለታት ነው የቀሩን። የቀድሞ የምክር ቤት እንደራሴ አቶ ግርማ ሰይፉ አሮጌውን ዘመን ኢህአዲግ የዘራውን ያጨደበት ይሉታል። ባጭሩ እኔ አጭር አርጌ ሊያመግበው ይችላለው። ኢህአዲግ የዘራውን ያጨደበት ጊዜ ነው ብዬ ነው አስበው። ምክንያቱም ሁሉንም ነገሮች ሲያፈን ያፈናቸው ነገሮች የፈነዱበት ጊዜ ነው። እነዚህ ነገሮች ግን ተጋነው ምናምን እንደዚህ ሆነ ቢባል አይደለም። የኢትዮጵያ ሕዝብ ትግስት ተጨምሮበት ነው እንጂ በገዥ ፓርቲ ትዕቢት ከዚህ በላይ መጠበቅ ያለበት ይመስለኛል። አጨዳው የሰላማዊ ሰዎች ሕይወት አካል፣ ንብረት ማጥፋቱ እንጂ ያሳዛኙ እውነት ከኦገስት አምስት በፊት ለአስር ወር በቆየው የኦሮሚያ ክልል ውስጥ በቆየው ተቃውሞ በተወሰኑ የአማራ ክልሎች በነበረው ግጭቶች ብቻ ነው አምስት መቶ የተባለው ከዛ ከኦገስት አምስት ከኦገስት ሰባት በተፈጠረው በተለይም በባሌ ወደ ስልሳ አንድ ሰው በባህር ዳር ሰላሳ አንድ የሚጠጋ ሰው እና በጎደርም ውስጥ በተገደሉት ከመቶ ያላነሰ ሰው ነው የሚለው የእነሱም ሪፖርት እና በጠቅላላ አሁን በእኛ በእኔ ባለሁበት ድርጅት ባለን መረጃ ወደ ሰባት መቶ የሚጠጋ ሰው ነው የሞተው ሰው በአንድ ወር ባልሞላ ጊዜ ውስጥ ከመቶ ሰባ ያላነሰ ሰው ተገለዋል ይላሉ የማህበር ለሰብአዊ መብቶች በኢትዮጵያ ስራ አስኪያጅ አቶ ያሬድ ኃይለማርያም። ቅሊንጦ ወህኒ ቤት የታሰሩ ሳይቀሩም በእሳት ቀጠሎ ሰበብ በጥይት ተደብድበው ተገደሉ። የሟቾቹን ቁጥር አንዳንዶች አርባ ሌሎች ሀያ ይሉታል። በስካሁኑ ተቃውሞና ግጭት የደረሱበት ያልታወቀ የቆሰሉም የታሰሩትን ብዛት በትክክል የቆጠረው የለም። የእሳቸው ልጅ ግን ከቆሰሉት አንዱ ነው። የዘጠኝ ዓመት ልጅ ሌላ ሰው ተመትቶ ያን ያነሳ ሲል ያ ደግሞ ተመታ የዛን ደንግጦ ሆዶን ትዝል ደግሞ ህፃኑን መታው ጨምሮበት ሶስተኛው ምን ውርጅ ቢያደል ውርጅ ገሌን ብሎ እኳ አነጣጥሮን የሚል የለን። ተቃውሞ ግድያ፣ እስራቱ የሚቆምበት ብልሃት ይቆማል የሚለውም ተስፋም ለአሁኑም ተስፋ የሚጣልበት አልሆነም። የሚታወቀው የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ብር፣ ምናልባትም ዶላር በጆንያ ይታደላቸዋል ያሏቸው ወገኖች ይጭሩታል ያሉትን ተቃውሞ ለማስቆም ጦር ኃይላቸውን ማዘዛቸው ነው የሚታወቀው። ሌላው ጉዳይ ለተቃውሞ የታደመው ህዝብ ጥያቄም ሁነኛ መልስ አለማግኘቱ ነው። የውልቃ ይት ጠገዴ ወረዳ በአማራ መስተዳደር እንዲካለል የሚጠይቀው ኮሚቴ ጊዜያዊ ሰብሳቢ አቶ ተሻገር ወልደ ሚካኤል እንደሚሉት የጠቅላይ ሚኒስትሩ ትዕዛዝና ቢያንስ የእሳቸው ኮሚቴ ያቀረበው ጥያቄ ሁነኛ መልስ አለማግኘቱም ተቃውሞውን አጠናክሮታል ግጭት ግድያውንም እንዲሁም ተበቃል የምናገረው ጠቅላይ ሚኒስትሩ ያስተላለፉት የጸጥታ ኃይሎች እርምጃ እንዲወስዱ የሚለው ቃል። ከባድ የሆነ ነገር ሆኖ በአካባቢያችን አይቼዋለሁ። ሁለተኛው ጠቅላይ ሚኒስትሩ በወልቃይት ጠገዴ የአማራ ብሔርተኝነት ጥያቄ ያቀረቡት የተንታታ ሀሳብ አሁን ከሁለተኛው ልጀምርና በወልቃይት ጠገዴ የአማራ ብሔርተኝነት ጥያቄ ላይ ከሁለት አመት በፊት ህገ መንግስቱን መሰረት ባደረገ የአማራ ክልል ለትግራይ መስተዳደር የፌዴሬሽን ምክር ቤት ሌሎቹም በፊደር ዳር ላሉ መስሪያ ቤቶቹም ከጠቅላይ ሚኒስትሩ ከሚመሯቸው ቢሮዎች ወደ አራት አምስት የሚሆኑ ቢሮዎች ጥያቄያችን በአግባቡ በአግባቡ የቀረበ ሲሆን የትግራይ መስተዳደርና ጠቅላይ ሚኒስትሩ ጥያቄ ለትግራይ መስተዳደር ባለመቅረቡ አሁንም የተወልቃይት ችግር የሚፈታው በትግራይ መስተዳደር ነው የሚል የተሳሳተ ሀሳብ ሰጥተዋል። ወልቃይት ተገዴ የጠየቀው ማንነቱ ነው። እነዚህን አስተያየቶችን ተከትሎ ከባድ የሆነ የህዝብ ቁጣ አስነሱቷል። የህዝብ ቁጣ በማስነሱታቱም በተለይ በሰሞኑ የደረሱ ችግሮች በመጠማ አካባቢ አስራ ዘጠኝ ሰዎች ተገለዋል። አምባ ጊዮርጊስ ላይ ወደ ሰላሳ ሰዎች ተገለዋል። በርከት ያለ ኤክሰሲ የሆነ ፎርስ ከአቅም በላይ የሆነ ፎርስ በከተማዎች ላይ ይታያሉ። ለምሳሌ በጎንደር ከተማ ላይ በህዳር አስራ አንድ በሚባለው ትምህርት ቤትና ደሳኔ የሚባለው ትምህርት ቤት ወታደሮች መሀል ከተማ ላይ ሰፍረዋል። በዚህ መካከል ሰፍረዋል። ሌላው ደግሞ የትግራይ መንግስት በርከት ያለ ሰራዊት ወደ ሰላሳ የሚሆኑ ወታደሮቻ ነው ሯዶች ከአስር በላይ የሚሆኑ ፓትሮሎች በሁመራ አካባቢ፣ በዳንሻ አካባቢ ከነታንኩ አስቀርቦ በሁመራ መንገድ ላይ እንደዘርጋ ይታያል። በጎንደር አካባቢ ባሉ ወረዳዎች ደግሞ በተለይ በምዕራብ አርማጭሆ፣ በአብደራፊ፣ በመተማ ከፍተኛ የሆነ የታጠቀ ወታደር ገብቷል። በስተሰሜን በኩል ደግሞ በደባርቅ እና አምባ ጊዮርጊስ ከፍተኛ የሆነ እንዲያውም አምባ ጊዮርጊስ ላይ የነበሩ ወታደሮች እንግሊዝኛ የሚናገሩ መልካቸው ትንሽ ከህብረተሰቡ ለየት ያሉና ረጃጅም ሆኖ ጠቆር የሆኑና የሆነ በፊታቸው ላይ የሆነ ምልክት ያላቸው ወታደሮች ታይተዋል። እነዚህም በጣም ጨካኝ የሆኑና ምንም አይነት ርህራሄ የሌላቸው ሆኖ ህጻናቶች ሁሉ ያው በጅምላ ይጨፍጭፈዋል። የቀድሞ የምክር ቤት እንደራሴ አቶ ግርማ ሰይፉ የማርያም መንገድ ሲዘጋም የገብርኤል መንገድ ይከፈታል ይላሉ። መልዕክቱ ግልጽ ነው። እስከዛ አሁን ድረስ ባሉት የትግል ጊዜዎች ሰላማዊ በሆኑ መንገዶች በሀገራችን ለውጥ እንዲመጣ ጥያቄ ስናቀርብ የነበርን ሰዎች ብዙ ነን። ህዝቡም በሰላማዊ መንገድ ጉዳዮቹን ለማስፈጸም ሙከራም እያደረገ እንደነበረ ሁሉም ሰው የሚያውቀው ነው። እንግዲህ ይሄ ሳይሆን ሲቀር ደግሞ ሲታፈል ጉልበቱ እንደሚጀመር ለማሳየት ነው። እንደሚታወቀው በኦርቶዶክስ እምነት ውስጥ ማርያም በአማላጅነት በጸባይ በምን እንደዚህ ነው የምትታወቀውና አስቸጋሪዎች ሲኖሩ ደግሞ ቀሳፊው ገብሬል ስለሆነ ስለዚህ የጉልበቱ መንገድ ይሄ ነው ለማለት ነው። የኃይሉ እርምጃም እስካሁን ከደረሰው የበለጠ ጉዳት እንዳያደርስ ብዙዎች ይጸልያሉ፣ ይመክራሉ፣ መፍትሄም ይጠቁማሉ። አቶ ግርማ ከመፍትሄ ጠቋሚዎቹም አንዱ ናቸው። መፍትሄውም በእሳቸው እምነት ቀላል ነው። በጣም ቀላልና ምናልባትም እነሱ በወሬ ያሉ ያሉትን ግን በተግባር እንዲያደርጉት ነው እየተጠየቁ ያሉት። ስልጣን ልቀቁ ያላቸው ሰው የለም። መፈንቅለ መንግስት እናድርግ ብሎ ያለ ሰው የለም። ማድረግ ያለባቸው አንደኛ ህገ መንግስት ላይ የተቀመጡ የዜጎችን ሰብዓዊ መብት መከበር አለበት። ዲሞክራሲያዊ መብታቸው መከበር አለበት። ለምሳሌ እኔ ልክም ባልሆን ልክ አይደለም ብዬ ያሰብኩትን ነገር በአደባባይ የመግለጽ መብት አለን። ለምንድን ነው ሰው የሚሳቀቀው? እጁን አጣምሮ እስር ላይ በእንትን ላይ ነን ብለን ለመናገር መሳቀቅ ያለብን አይመስለኝም። እና ይህንንም ለማሳየት ነው እጃችንን አጣምረ ፎቶ የምንነሳው። እኔ ፎቶ ከማይወዱ ሰዎች አንዱ ነኝ። ፎቶ እጃችንን አጣምረ የምንነሳው ይህንን ማድረግ መብታችን ነው ብለን ማሳየት ስለምንፈልግ ነው። ሰው በሰላም ሀሳቡን ከገለጸ በሰላም መደራጀት ከቻለ መቼም ለመሞት ብሎ የሚወጣበት ምክንያት የለም። እስኪ አሁን እግዚአብሔር ያሳየ በማረሚያ ቤት ውስጥ ያሉ ሰዎች አሁን እዛ ውስጥ በተፈጠረው ሁከት ነው የሚባለው፣ እሱን አላምንም። እዛ ውስጥ እንኳን ሁከት ተፈጥሮ ቢሆን ማረሚያ ቤት ውስጥ ያለ ሰው መሳሪያ ያለው ለምንድን ነው የሚገደለው? ለምንድን ነው ተይዞ በአግባቡ የማይጠየቀው? እና መግደል በፍጹም መፍትሄ አይደለም። እና እኔ ይሄንን መሳሪያቸውን ወደ እንትኑ ዋፎቱ ቢመልሱት ጥሩ ነው ብዬ ነው የማስበው። የመብት ተሟጋች ያሬድ ኃይለማርያምም መፍትሄው በመንግስት እጅ ነው ባይ ናቸው። አሁን መንግስት በወሰዳቸው እርምጃዎች ከተሄደ አሁን ከምንጠቅሳቸው ቁጥሮች በብዙ ጥፍ የሚቀጥል እልቂትና ምናልባትም ሀገሪቷን ወዳልተፈለገ ትርምስ ውስጥ የሚቀጥ መጥፎ ነገር ነው ነው የሚታየኝ እና መንግስት በአስቸኳይ ንጹሐን ዜጎች ላይ በሰላማዊ ተቃዋሚዎች ላይ የሚወስደውን የኃይል እርምጃ ማቆም አለበት። ጠቅላይ ሚኒስትሩ የመከላከያ ሰራዊቱን አዚዥ ያለው እርምጃ እንዲወስድ ነው ያሉት እና ይሄ በምንም መንገድ ህዝቡ ላነሳው ጥያቄ መልስ ሊሆን አይችልም። ተቃውሞውንም ያሰፋዋል እንጂ አያቆመውም። ከዛ ይልቅ መንግስት ግፍ ያሰራቸውን ከተቃውሞ ጋር ተያይዞ የታሰሩትን ሰዎች በአስቸኳይ ለቆ ለፖለቲካ ድርድር ለውይይት በሩን መክፈት አለበት። የወልቃይት ጠገዴ የአማራ ብሔረተኝነት ኮሚቴ አባል አቶ ሙላው ከበደ ግን ተስፋ የቆረጡ ይመስላሉ። ይህ ጥያቄ አንግበን ስነሳ ህገ መንግስትና፣ ያው ህገ መንግስታዊ ምላሽ እናገኛለን ብለን የተነሳ ነው። ግን ሁኔታዎችን ቀስ በቀስ ያው አቅጣጫ የሳቱ ጥያቄ ለማቅረብ በሚሄዱ ሰዎች ላይ ያልተፈለገ ስር፣ እንግልት፣ ሞት፣ ድብደባ ተካሂዷል ብዙ ጥረት አድርገናል። አሁን ባለው ሁኔታ ግን ብዙ ህዝብ የሞተ ነው፣ ብዙ ህዝብ የተጨፈጨፈ ነው እና ተስፋ ቆርጠናል። ህዝብን ተስፋ የቆረጠ ነው። እንግዲህ የሚሆነው ነገር ያው ወደፊት አብረን ለምንጠብቅ መፍትሄው በዘገየ ቁጥር ግድያ፣ እስራት፣ አፈናው እየቀጠለ ተቃውሞው እየተጠናከረ ምናልባትም የማይፈለገው የሚሆንበት ጊዜ እንዳይቃረብ ያሰጋል። በማኅበራዊ መገናኛ ዘዴዎች እየተደጋገሙ የመጡት ዘርን የተላበሱ ፖለቲካዊ ትችት ወቀሳም፣ ተራስድብ ቧልቶች ጤናማ መልእክት የተላበሱ አይደሉም። አቶ ግርማ ሰይፉ ግን ዘርን ለተላበሰው ጥላቻ እንኪያ ሰላንቲያ ዋና ተጠያቂው ህወሀት ነው ይላሉ። ይሄ ነገር እንዲመጣ ይህንን ነገር በሰብአዊ ደርሸነት የሚጠቀሙ ግን ኃይሎች አሉ። ዋናው በዚህ እንትን ተጠያቂ ህወሀት ነው ህወሀት ካድሬዎቹን ማሳረፍ ካልቻለ ሊያጠፉን ነው ሊገሉን ነው ምናምን የሚል ነገር እየነዛ ህዝቡን የሚያሸብር ከሆነ የማይፈለጉ ነገሮችም ሊመጡ ይችላሉ። ግን ይሄ ሲባል ግን በሌላውም በኩል እብድ የለም ማለት አይደለም። አንድ እብድ ተነስቶ ገሌን የሚባል ዘር ማጥፋት ምናምን ብሎ ሊፎክር ይችላል። እሱ ስላለ ግን የሚጠፋ አይደለም። አንድ ዘር አንዱ ላጠፋ ነው ብሎ ዘራፍ ሲል፣ ሊያጠፋን ነው ብሎ ደግሞ ሌላኛው ተቀብሎ ፉከራ ሲያደርግ ይሄ ይስተጋባል። አሁን ባለው ሁኔታ ግን የዚህ አይነት ምልክት እኔ አይታየም። አንድ ነገር አለ። ሰው ቅሬታ ተሰምቶታል። ቅሬታውን ለመግለጽ በሚወጣበት ጊዜ ከዛ ከቅሬታው ፊት ለፊት መጥቶ ጋሬጣ የሚሆንበት አማራ ይሁን ትግሬ ይሁን ኦሮሞ ይሁን ማንንም ሰው አይመርጥም። ጉዳት ያደርሳል። የማንም ንብረት ላይ ጉዳት ሊያደርስ ይችላል። አንድ ሰው ጎንደር ውስጥ ሆኖ ችግር ከደረሰበት ጎንደር ውስጥ ችግር ስለተፈጠረ ነው እንጂ ትግሬ ስለሆነ አማራ ስለሆነ አይደለም። ለምሳሌ ጎንደር ውስጥ ብዙ ኦሮሞ የለም። ስለዚህ ኦሮሞ እዛ ቃት ጉዳት ሊደርስበት አይችልም። ጎንደር ውስጥ ትግሬ አለ፣ ብዙ ትግሬ አለ። ስለዚህ ጉዳት ጎንደሮች ሲደርስ ይደርሳል። ለዚህ ነው አውቶቡስ ሲገለበት አውቶቡስ ውስጥ ያለ ሰው ይሞታል፣ አደ ጉዳት ይደርስበታል። እየመረጡ እንደዚህ ያደርጋሉ የሚባል ነገር የለም። እንደዚህ አይነት ነገር ካለ ደግሞ ተለይቶ ሁሉም በድምስ ሳይሆን መነጋገር ያለበት እያንዳንዱ ሰው ተነግሮ ይሄ ይሄ እንዲህ አድርጓል ተብሎ ለህግ መቅረብ አለበት። ለጊዜው ጾም ጸሎቱ፣ ምልጃ ምክሮም፣ የመፍትሄ ሀሳቡም ሰሚ ያገኝ አይመስልም። ግን እስኪ እንደገና ደጉን እንመኝ። ነጋሽ መሐመድ ነኝ። ቸር ያሰማል።